por ጤና ይስጥልኝ አድማጮች እንደምንሰንብታችኋል የስፖርት ጥንቅራችንን እናቀርብላችኋለን በሳምንቱ መጨረሻ ላይ ዳግም በጀመረው የቡንደስሊጋ ግጥሚያ የባየር ሚንሽኑ ሮበርት ሌቫንዶቭስኪ ዳግም ወደ ግብ አዳኝነቱ ተመልሷል ከሁለት ወራት በፊት ቡንደስሊጋው ለጊዜው ከመቋረጡ ጥቂት ቀደም ብሎ ጉዳት ደርሶበት ነበር የእግር ኳስ አፍቃሪዎች ወደ ስታዲየሞችና ኳስ መመልከቻ ቤቶች እንዳይጎርፉ በሚል ምናልባት ቴሌቪዥን የእግር ኳስ ጨዋታዎችን በነፃ የሚያሳዩበት ሁኔታ እየታሰበበት ነው ምናልባትም የፕሪሚየር ሊጉ የሴኒዮር የመጀመሪያ ሳምንት ላይ ሊጀምር ይችል ይሆናል ተብሏል። ማይክ ታይሰን እና ሆሊፊልድ ወደ ውድድር ልንመለስ ነው ብሏል። 53 እና 57 ነው ዕድሜያቸው። አብራችን ቆዩም። ተወዳጆቹ የእንግሊዝ ፕሪምየር ሊግና የስፔን ላሊጋ የእግር ኳስ ግጥሚያዎች ዳግም የሚጀምሩበትን ቀን ከመወሰናቸው በፊት ጀርመን በሳምንቱ መጨረሻ ላይ በርካታ ግጥሚያዎችን አከናውናለች። እግር ኳስ በጀርመን የተቋረጠው መጋቢት አራት ቀን 2012 ዓ ም ነበር። ከሁለት ወራት በኋላ ቅዳሜ ለት በዝግ ስታዲየም ጨዋታዎች ተጀምሯል። በጥቅሉ አጀማመሩ ጥሩ የሚባል ነው፣ ግን ደግሞ የኮሮና ተዋሲ ስርጭት ስጋት ሙሉ ለሙሉ አልተወገደም። አንዳንድ ተጫዋቾችና የቡድን አባላት በጥብቅ እንዲከተሉት የተሰጣቸው መመሪያ በአግባቡ ሲጠቀሙ አልተስተዋሉም። ለአብነት ያህል የሄርታ በርሊን ተጫዋቾች በጀርመን እግር ኳስ ሊግ የተላለፈውን ጥብቅ የጤና መመሪያ ጥሷል። ግብ ከተቆጠረ በኋላ መነካካት አይቻልም ቢባልም፣ ደስታቸውን በመተቃቀፍ ገልጧል። የቡንደስሊጋ ዓለም አቀፍ ዋና ሥራ አስፈጻሚ ሮቤርት ክላይን መመሪያዎቹ ግልጽ ናቸው፣ ሁሉም ያን እንዲያከብር እንሻለን ሲሉ አስጠንቅቋል። መሰል ድርጊቶች ተሻሽለው ሁሉም ነገር እንደታሰበው ከቀጠለ የዘንድሮ ቡንደስሊጋ ሰኔ 23 ቀን ይጠናቀቃል ተብሎ ይጠበቃል። ጀርመን ውስጥ እግር ኳስ ዳግም ከተጀመረ በኋላ የተከናወኑ የመጀመሪያ ዙር ግጥሚያዎች ሙሉ ለሙሉ ተሳ የሚባለው ዛሬ ማታ የሚደረገው ጨዋታ ከተፈጸመ በኋላ ነው። ምሽት ላይ ቬርደር ብሬመን ከባየር ሌቨርኩሰን ጋር ይጋጥማል። በነገራችን ላይ ቦሩሲያ ሚንሽን ግላድባ በ52 ነጥብ ሶስተኛ፣ ቦሩሲያ ዶርትሙንድ በ54 ነጥብ ሁለተኛ፣ እንዲሁም ባየር ሚንሽን በ58 ነጥብ መሪነት በቡንደስሊጋው የደረጃ ሰንጠረዥ በቅደም ተከተል ተደርድሯል። የኮሮና ስጋት ባልጠፋበት ሁኔታ ጨዋታው እንዲጀመር የተደረገበት ዋነኛ ምክንያት የኢኮኖሚ ወይም የገንዘብ ጉዳይ ነው። የጀርመ እግር ኳስ ሊግ በጀርመንኛው ዶይች ፉትባል ሊጋ ወይም ዴኤፍኤል ነው። ኳሱ እንዲጀመር በጥብቅ የወተወተው አለበለዚያ፣ የቴሌቪዥን ማስታወቂያ የስፖንሰርና ሌሎች ገቢዎች ቀርተው ኪሳራው እጅግ ብርቱ ስለሚሆን ለዚያም ነው እግር ኳሱ እንዲጀመር ውይይት ከተደረገ ከአስር ቀናት በኋላ ብቻ በሁለቱም ሊጋዎች ጨዋታው የተጀመረው ሁለተኛ ዲቪዚዮን ውስጥ የሚገኙት ያን ሬገንስቦርግ ና ሆልሽታይን ኪል የተሰኙ ቡድኖች ባደረጉት ግጥሚያ ነበር። የቡንደስሊጋ ጨዋታ የተጀመረው እግርኳስ ግጥሚያ በአጠቃላይ ለሁለት ወራት እንዲቋረጥ ከተደረገ በኋላ ዳግም በጀመረው ግጥሚያ የመጀመሪያውን ታሪካዊ ግብ በሦስተኛው ደቂቃ ላይ ያስቆጠረው የሆልሽታይን ኪሉ አማካይ ደቡብ ኮሪያዊው ሊጃይ ሶንግ ነው። ጨዋታው በኋላ ላይ ሁለት እኩል ተጠናቋል። ተጫዋቾች ግብ ሲያስቆጥሩ ስሜታቸውን እንዲቆጣጠሩ ቢነገራቸውም አንዳንድ ጨዋታዎች ላይ ያን መተግበር ሲሳናቸው ተስተውሏል። የሚፈቀደው ቡጢን ወይም ክርንን ማነካካት ብቻ ነው። ጨዋታው ውስጥ የማይሳተፉ ተጫዋቾችና ሁሉም የቡድን አባላት ተመልካች የሚቀመጥበት ወንበር ላይ ተራርቀው እንዲቀመጡ ነው የሚፈቀደው። ጭንብል እንዲያደርጉም ይጠበቃል። ተመልካች ግን ወደ ስታዲየም እንዲገባ አልተፈቀደም። ዋናው የቡንደስሊጋ ግጥሚያም የተከናወነው ወይም ወደፊት የሚከናወነው ያለ ታዳሚ ነው። በበርካቶች ዘንድ በጉጉት የተጠበቀውና ዶርትሙንድ በሜዳው ዚግናል ኢዱና ፓርክ ከሻልክ ባደረገው የቅዳሜ ለት ግጥሚያ አራት ለዜሮ በሆነ ሰፊ ውጤት ነው ለድል የበቃው። ቅዳሜና እሁድ ያለ አንዳች ተመልካች በተከናወ የተከናወኑት የቡንደስ ሊጋ ግጥሚያዎች በሜዳው ማሸነፍ የቻለው ቦሩሲያ ዶርትሙንድ ብቻ ነው። በዓለም ዙሪያ የአንድ አካባቢ ቡድኖች ከሚያደርጓቸው ግጥሚያዎች ወይንም ደርቢዎች መካከል እጅግ በጉጉት ከሚጠበቁት ጥቂቶች ውስጥ የቦሩሲያ ዶርትሙንድ እና የሻልከ ቡድኖች ናቸው። ቡድኖቹ እጅግ ባላንጣ በሆኑ ደጋፊዎቻቸው ይታወቃሉ። ቦሩሲያ ዶርትሙንድ የሚገኝበት ዶርትሙንድ ከተማና የሻልከ ቡድን የሚገኝበት የጌልዘንኪርሸን ከተሞች መካከል ያለው ርቀት 32 ኪሎ ሜትር ብቻ ነው። ሁለቱም ቡድኖች ሩር በሚባለው አካባቢ ነው የሚገኙት። የጀርመንና የባየር ሚኒሽን ታሪካዊ ተጫዋች ፍራንስ ቤከንባወር በአንድ ወቅት ስለ ሁለቱ ቡድኖችና ደጋፊዎች የተናገረው አይረሳም። የጀርመን እግር ኳስ ልብ ትርታው በሩር አካባቢ ውስጥ ነው ብሏል። ሩር አካባቢ ሁለቱ ባላንጣ ቡድኖች በሩሲያ ዶርትሙንድና ሻልከ የሚገኙበት አካባቢ ነው። ዶርትሙንዶች እስካሁን ድረስ በጀርመን ሊግ ስምንት ዋንጫዎችን በእጃቸው አስገብተዋል። ከሻልከ በአንድ ይበልጣሉ። ሻልከን የበለጡት ግን በአሁኑ የሊቨርፑሉ አሰልጣኝ የርገን ክሎፕ ክሎፕ እገዛ ነው። ክሎፕ እንደ ጎርጎሪዮስ አቆጣጠር በ2011 እና በ2012 በተከታታይ የቡንደስሊጋውን ዋንጫ በመውሰዳቸው ዶርትሙንድ ሻልከን በዋንጫ ብዛት በልጦታል። ሻልከ ለመጨረሻ ጊዜ የቡንደስሊጋ ዋንጫ የወሰደው እንደ ጎርጎሪዮስ አቆጣጠር በ1958 ነው። ሽቱትጋርት ዋንጫውን በወሰደበት የ2007 የእግር ኳስ ግጥሚያ ሻልከ ዋንጫውን እንዳይወስድ በስተመጨረሻ መሰናክል የሆነበት ቦሩሲያ ዶርትሙንድ ነበር። በወቅቱ ሻልከ ሽቱትጋርትና ቬርደር ብሬ ዘመን የመጨረሻዎቹ ሁለት ግጥሚያዎች ላይ የደረሱት እያንዳንዳቸው በሁለት ነጥቦች ተለያይቶ ነበር። በስተ መጨረሻ ግን የዋንጫ እድል ያልነበረው ቦሩሲያ ዶርትሙንድ ሻልከን አሸንፎ ደጋፊዎቹን አስለቅሷል። በቅዳሜ ዕለቱ የቦሩሲያ ዶርትሙንድና የሻልከ ግጥሚያ ብርቱ ሽንፈት የገጠመው ሻልከ በስምንተኛ ደረጃ ላይ ይገኛል። ካለፈው ሁለት ደረጃ ያሽቆለቆለው በሻልክና በቦሩሲያ ዶርትሙንድ ግጥሚያ 23 ተኛው ደቂቃ ላይ በሻልከ የግብ ክልል የተከሰተው ከሩቅ ሲታይ ሰላማዊ ይመስል ነበር። የሁለቱ ቡድኖች ግጥሚያ ቁርቁዝ እንደነበረበት ግን አመላካሽ ነው። ሄርሊንግና የሻልከው ተከላካይ ጆን ክሌቶ ዲቦ ትንሽ ከተጎነታተሉ በኋላ የሻልከው ተከላካይ ድንገት ኖርዌጂያዊውን አጥቂ አያቱን በፈረንሳይኛ ተሳደበ። ስድቡ በደንብ ነው የተሰማው። ቅዳሜ በተደረጉ ግጥሚያዎች ቤርሊን ሆፈናይምን ሶስት ለዜሮ አሰናብቷል። አውስቡርግ በቮልስቡርግ 2 ለ1 ተሸንፏል። የአውስቡርግ አሰልጣኝ ሃይኮ ሄርሊሽ ከለይቶ መቆያ ሆቴል ወጥተው የገላ ክሬም እና የጥርስ ብሩሽ ለመግዛት መደብር መሄዳቸው በብርቱ ተነቅፏል። አሰልጣኙ በተሸነፉበት ግጥሚያ ስታዲየም እንዲገቡ አልተፈቀደላቸውም። አውስቡርግ አራተኛ የቡንደስሊ ጋ ጫዋታውን በተርታን የተሸነፈው ግላድባ ፍራንክፉርትን ሦስት ለአንድ አሸንፏል። ላይፕሲሽ ከፍራይቡርግ ጋር አንድ እኩል እንዲሁም ፓዴርቦን ከዱስልዶርፍ ጋር ያለምንም ግብ ተለያይቷል። በትናንትናው ዕለት ማይንስ ከኮሎኝ ጋር ሁለት እኩል ሲወጣ ባየር ሚንሽን ኡኒየን ቤርሊንን ሁለት ለዜሮ ድል አድርጓል። የእንግሊዝ ፕሪምየር ሊግ የእግር ኳስ ግጥሚያ በሰኔ ወር የመጀመሪያ ሳምንት መጨረሻ ላይ ሊጀምር እንደሚችል እየተነገረ ነው። ይህን ያሉት የእንግሊዝ የዲጂታል ባህል መገናኛ ብዙሃንና ስፖርት ክፍል ኃላፊው ሚኒስትር ኦሊቨር ዶውደን ናቸው። እንግሊዝ የጀርመን ቡንደስሊጋን ካየች በኋላ ልምምድ የሚጀመርበት ቅድመ ሁኔታዎች ላይ ለመነጋገር እንዲሁም ለመስማማት ለዛሬ ቀጠሮ ይዛ ጨዋታዎቹን ለማስጀመር ከሀያዎቹ የፕሪምየር ሊግ ቡድኖች ተጫዋቾችና አሰልጣኞች ላይ የኮሮና ተዋሲ መለያ ምርመራ ተጀምሯል። በስፔን ላሊጋውም ገና አልተጀመረም። ሆኖም ኃያሉ ሪያል ማድሪድ የፓሪስ ሴን ጀርሜኑ ኮከብ ተጫዋች ኪልያን ምባፔና የቦርሲያ ዶርትሙንዱ አጥቂ ኤርሊንግ ሀላንድ ላይ አይኑም መጣሉ ዛሬ ተዘግቧል። አሰልጣኝ ዚነዲን ዚዳን ሁለቱን ድንቅ ተጫዋቾች በሚቀጥለው የውድድር ዘመን ወደ ስፔን መዲና አስመጥቶ ከኤደን ሃዛርድ ጋር ማቀናጀት ምኞቱ ነው። athletics ታዋቂ ኢትዮጵያውያን አትሌቶችን ጨምሮ የተለያዩ ሰዎች ተሳታፊ የነበሩበት የመጀመሪያው የኢትዮጵያ ቨርቹዋል ሩጫ በሳምንቱ መጨረሻ ላይ ተከናውኗል። ቨርቹዋል ሩጫ ውድድሩ በኢንተርኔት እገዛ ነው የተከናወነው። ቤት ውስጥ አሊያም ግቢ ውስጥ ወይንም ደግሞ ሰዎች ባልተሰበሰቡበት ቦታ ሆኖ በኢንተርኔት ታዋቂ አትሌቶችን እየተከታተሉ ራስንም እየቀረጹ በውድድሩ ተሳታፊ መሆን ይቻል ነበር። የሩጫው አስተባባሪ ዋሽንግተን ዲሲ የሚገኘው የታላቁ የአፍሪካ ሩጫ ከኢትዮጵያ አትሌቲክስ ፌዴሬሽን ጋር በመተባበር ነው ውድድሩ የተከናወነው። ዙም በተሰኘው የኢንተርኔት ማስተናበሪያ ነው። ከዝግጅቱ የሚገኘው ገቢ ከኮቪድ-19 ጋር በተያያዘ ለሚሰሩ ሁለት መንግስታዊ ያልሆኑ አነስተኛ ድርጅቶች የሚበረከት መሆኑም ተጠቅሷል ቡቲ። ከዘመናችን ድንቅ የከባድ ሚዛን ቡጢኛ ማይክ ታይሰን ስለ ብቃቱ ሙገሳ የደረሰው ኮኖር ማክ ግሬጎር ከፍሎይድ ማይዌዘር ጋር ዳግም መጋጠሙ የማይቀር እንደሆነ በይፋዊ የትዊተር ገጹ አስታውቋል። ማይዌዘርንም ለማሸነፍ እንደማይጠራጠር ገልጧል። ማይዌዘር እና ማክ ግሬጎር እንደ ጎርጎሪዮስ አቆጣጠር በ2017 ያደረጉት ፍልሚያ በዓለም የቡጢ አፍቃሪያን ዘንድ በጉጉት እየተጠበቀ ነበር። በውድድሩ አስረኛ ዙር ላይ የላስቬጋስ ዳኞች ጨዋታው እንዲቋል ረጥ አድርጓል። በቡጢ ታሪክም እጅግ ከፍተኛው ክፍያ የተፈጸመበት ነበር። ፍሎይድ ማይዌዘር በዚያ ፍልሚያ 300 ሚሊዮን ዶላር እንዳፈሰን የተናገረው በዚያ ግጥሚያም ፕሮፌሽናል የቡጢ ውድድሩ እንዳበቃና ጓንቱን እንደሰቀለ አስተዋውቆ ነበር። በወቅቱ ታዲያ ከማክ ግሬጎር ጋር አስፈላጊ ከሆነ ዳግም ለመጋጠም ዝግጁ መሆኑን ይፋ አድርጎም ነበር። ከማክ ግሬጎር ጋር የሚያደርገውን ውድድሩንም ከቡጢ ፍልሚያ ይልቅ የመዝናናትና የገንዘብ ውድድር ይሆናል ብሏል። ሁለቱ ቡ ጥኞች ዳግም ከተገናኙ ፍሎይድ ማይዘር ዳግም ሊረታ እንደሚችል ብዙዎች ይገምታሉ። በነገራችን ላይ የ53 ዓመቱ ማይክ ታይሰን እና የ57 ዓመቱ ኢቫንደር ሆሊፊልድም ወደ ውድድር ብቅ ሊሉ እንደሆነ ይፋ አድርጓል። ማይክ ታይሰን ከ23 ዓመት በፊት የሆሊፊልድን የጆሮ ጫፍ በመንከሱ ከውድድሩ መባረሩ ይታወሳል። ሁለቱም ታዲያ ብቃታቸውን ቡጢ ሲለማመዱ በማኅበራዊ መገናኛ አውታሮች አሳይቷል። በእርግጥም ዕድሜያቸው ቢገፋም ጥሩ ብቃት እንዳሉ ግን መመስከር ይቻላል። አድማጮች፣ የስፖርት ጥንቅራችን በዚህ ይደመደማል። ማንተጋፍቶት ስለሺ ነኝ። መልካም ጊዜ። ጤና ይስጥልኝ።